የአክሰስ ሪል ስቴት ቤት ገዢዎች በአንድ ዓመት ውስጥ ቤታቸውን ወይም ገንዘባቸውን የሚያገኙበትን እቅድ ማውጣቱን የኢትዮጵያ መንግስት ያቋቋመው ኮሚቴ አስታውቋል። ከ2005 ዓ ም ጀምሮ ቤታቸውን መረከብ የነበረባቸውና ይህ ባለመሆኑ ቅሬታ ሲያቀርቡ የነበሩ ወደ 2ሺህ የሚጠጉ ገዢዎች ጥያቄ በዚህ እቅድ ምላሽ እንደሚያገኝ ተስፋ ተደርጓል። ይህንኑ አክሰስ በተባለ ቤቶች ሻጭ ድርጅት የተከሰተውን ሁኔታ መነሻ በማድረግ መንግስት በአጠቃላይ በዘርፉ ያለውን ችግር ለመፍታት እንደሚሰራ የንግድ ሚኒስቴር አማካሪና መንግስት ያቋቋመው የቴክኒክ ኮሚቴ ሰብሳቢ የሆኑት አቶ ኑረዲን መሐመድ አስረድተዋል። እስክንድር ፍሬው ዝርዝሩን ተከታትሏል። ባለ ጉዳዮቹ ከ2003 ዓ ም ጀምሮ ከአክሰስ ሪል ስቴት ጋር ውል የገቡና የተለያየ መጠን ያለው ገንዘብ የከፈሉ ቤት ፈላጊ ደንበኞች ናቸው። እንደየውላቸው ዝርዝርና ቅደም ተከተል ከ2005 ዓ ም ጀምሮ ቤታቸውን መረከብ ቢኖርባቸውም ድርጅቱ ያንን አላደረገም። አንድ ቤት እንኳን አላስረከበም ይላሉ ቅሬታ አቅራቢዎቹ። የአክሰስ ሪል ስቴት የቦርድ ሰብሳቢ አቶ ኤርሚያስ አመልጋ ከሀገር መውጣታቸው ደግሞ ሁኔታውን እንዳወሳሰበው ይገልጻሉ። ኮሚቴ አቋቁመው መፍትሄ ፍለጋ ሲንቀሳቀሱ የቆዩትም በዚህ ምክንያት ነው። መንግስት በበኩሉ ከፍተኛ ባለስልጣናት ያሉበት ኮሚቴ በጠቅላይ ሚኒስትሩ ትዕዛዝ አቋቁሞ የተለያዩ አማራጮችን ሲያይና የመፍትሄ አቅጣጫዎችን ሲያጠና ቆይቷል። ባለፈው ቅዳሜ ደግሞ ቤት ገዢዎቹን በመሰብሰብ የተደረሰበትን ድምዳሜ ይፋ አድርጓል። በንግድ ሚኒስቴር አማካሪና መንግስት ያቋቋመው የቴክኒክ ኮሚቴ ሰብሳቢ አቶ ኑረዲን መሀመድ በአክሰስ ሪል ስቴት ስር ያሉ ሀብቶች አሁን ባለው ዋጋ ሲሰሉ ለተመዘገቡት ደንበኞች ቤት ለመስራት ወይም ገንዘባቸውን ለመመለስ በቂ መሆናቸውን አስረድተዋል። እናም መንግስት በአንድ ዓመት ውስጥ የእነዚህ ደንበኞች ቤት ግንባታ እንዲጀመር ወይም ገንዘባቸው ከነወለዱ እንዲመለስ የሚያስችል እቅድ ማውጣቱን ተናግረዋል። እንዴት ይመለሳል? የሚመለሰውማ በአክሲዮን ማህበሩ ጋር ቤት በመግዛት በተዋዋልበት ህግና ህግ መሰረት በህጉ መሠረት ለሚፈልጉ ከነውን ገቢ ይሰጣቸዋል። ህጉም የሚለው ይሄ ነው። ቤት ለሚፈልጉ ቀጣይ ውሎችን አስተካክለን፣ ምክንያቱም ውሎቹ ኤክስፓየር አድርገዋል ሪ ውል ተዋውሉ እንዴት እንደሚኬድበት የምናየው ነገር ነው። እዚህ ላይ ይ የተካከሉ ጥያቄ እናንሳው። ብር ክባል ቤት አድርጓል፣ መሬት አፕሪሼት አድርጓል። ይሄ ለአክሰስ ሪስቴት ውስጥ ቤት ለገዙ ሰዎች ፖዘቲቭ ኦፖርቹኒቲ ነው። እኛ እንደ ኮሚቴ ስናየው ዕዳ እንኳን ቢበዛበት አክሰስ የተወሰኑትን መቶች ህግ ይፈቅዶለት ቢሸን የሚቱ ሰዎች ብር መመለስና መስራት እንችላለን። መንግስት ያስቀመጠው ግብ በሪል ስቴት ዘርፍ ያሉ ችግሮችን በዘላቂነት መፍታትንም እንደሚያካትት አቶ ኑረዲን ገልጸዋል። መንግስት ይህ ውሳኔ የፖሊሲ ለውጥ እንዲያመጣ የሚያንቀሳቅስበት ይህ ደግሞ ትላልቅ ውሳኔዎች ናቸው። የአክሲዮን ማህበራት አመሰራረት ህግ ክፍተቶች የሚከፈሉበት የሪል እስቴት ሰርቪስ ሴክተር በህግ እና በደንብ እየተመራ ቢሆንም ያሉበት ክፍተቶች የሚፈታበት የሊዝ አዋጁ የመሬት ህጉ በአዋጅ ደረጃ ችግር የሌለባቸው ቢሆንም በአፈጻጸም ደረጃ ግን ባዶ መሬት እስከ መሸጥ እያደረሰ ያለውን ክፍተት የምንዘጋበት፣ ግንዛቤ የምናስጨብጥበት ለኪራይ ሰብሳቢነት በር የከፈቱ እንቅስቃሴዎችን ከአክሰስ ሪል ስቴት መነሻ በማድረግ ወጥ በሆነ መንገድ እዚህ ዘርፍ ላይ ያለው የኪራይ ሰብሳቢነት የምንመታበት አቅጣጫዎች የረጅም ጊዜ ቅር ተብሎ የተቀመጡ ናቸው። ቅሬታ አቅራቢዎቹ በዚህ የመንግስት ምላሽ መርካታቸውን በጭብጨባ ሲገልጹ ታይተዋል። ከዚህ ቀደም ድርጅቱ በእነርሱ ስም የወሰዳቸው የቤት መስሪያ ቦታዎች እንዲሰጧቸውና ራሳቸው እንዲገነቡ የጠየቁበት ሁኔታ ቢኖርም የመንግስት የመፍትሄ አቅጣጫ በእነርሱ ዘንድ ተቀባይነት ያለው መሆኑን አመልክተዋል። ቅሬታ አቅራቢዎቹ ያቋቋሙት የአክሰስ ሪል ስቴት ቤት ገዢዎች አብይ ኮሚቴ ሰብሳቢ አቶ አክሎክ ስዩም ይሄንኑ ነው ለቪኦኤ ያብራሩት። እኛ ስንነሳ የመጀመሪያ ጥያቄያችን ታርጌቱ ቤት ማግኘት ነው። ቤት ለማግኘት ምን ማድረግ አለብን የሚል ጥያቄ ነው። በነበረን ሂደት አክሰስ ሪስቴት የነበረ የገዛቸው ንብረቶቹ መሬቶቹ ናቸው። ስለዚህ እነዛ ንብረቶች ቢያንስ በቤት ገዥ ገንዘብ የተገዙ ስለሆኑ ልናገኛቸው ይገባል ነበር ጥያቄያችን። መንግስት ግን ከዛ ባለፈ ነገሩን ሰፋ አድርጎ በማየት ለቤት ገዥዎች መሬት መስጠትንና ገንዘባቸው የወጡበትን በመሬት ማቻቻሉ በቂ አይደለም። በአገር አቀፍ ደረጃ እንዲህ አይነት ህገወጥ አሰራሮች መቆም አለባቸው የምንል እምነት ስለያዘ አክሰስ ሪልስቴትን ራሱን አቁሞ ቤት ገዢዎችንም ባለመብት አድርጎ ሁሉም ወገኖች ያማከለ መፍትሄ እንዲኖር ከመፈለግ አኳያ የወሰደውን እርምጃ ተቀብለን ለመሄድ የመንግስት ገዛው ከፍተኛ ስለሆነ አሁን ባለን ሁኔታ ደስተኞች ነን። ቤታችን የሚገነባው መሬቱ ተሰጥቶን ነው የምንገነባው ደግሞ ከድርጅቱ ጋር በመተጋገ ሲታገዝ ስለሆነ ይህንን እናስፈጽማለን የሚል እምነት ያለን በአክሰስ ሪል ስቴት ስር ያሉ ቦታዎች የዚህ የመንግስት የመፍትሄ አቅጣጫ መነሻዎች መሆናቸውንም አቶ አክሎግ ያስረዳሉ። አክሰስ ሪል ስቴት በአጋጣሚ የሚሆን ስራውን ሲሰራ በከፍተኛ የመጀመሪያው የሰራው ብዙ ቦታዎችንና ነባር ይዞታዎችን በመግዛት የራሱ ንብረት ማድረግ ነው። በዚህ አጋጣሚ ወደ ሰላሳ ስምንት የሚቆጠሩ በአዲስ አበባ ከተማ ዙሪያ ንብረቶች አሉት የገዛቸው ቦታ ቦታዎች አሉት እንዲሁም ከተለያዩ በሊዝ ከወሰዱ አልሚዎች ጋር በአብሮ ማልማት ለመስራት የከፈለባቸው ገንዘብ የከፈለባቸው ኖሼር እየገዛ የገባባቸው አሉት። እዛ ላይ ነው እንግዲህ ቤት ገዢዎች ቤታቸውን ለመገንባት ወይም ቤታቸው እንዲሰራላቸው ገንዘብ የከፈሉት። እነዚህ ቦታዎች ደግሞ አሁን መንግስት በሚያደርገው ድጋፍና እገዛ በአጠቃላይ በመንግስት ቁጥጥር ስር ሆነው ቤት ገዢዎች ዜጎች የሚጠቀሙበትና በመንግስት የሊዝ አዋጅ መሰረት መሬቱ በአግባቡ በህጋዊ መንገድ የሚተዳደርበትን መንገድ መንግስት እየሰራ ስለሆነ እነዚህ ንብረቶች በትክክለኛው ያወጣባቸው ገንዘብ ስለሆኑ ወደ አክሰስ ሪሊስቴትና ወደ ቤት ገዢዎች ባለቤትነት ታይትል ዲድ እንዲሰጣቸው ማድረግ ከተቻለ አክሰስ ሪሊስቴት ባለ ሀብት ነው፣ ገንዘብ አለው፣ ቤቱን ሰርቶ ለማስረከብ የሚችልበት ሁኔታዎች መፍጠር ይቻላል የሚል እምነት ስላለ ነው። በጥሬ ገንዘብ አሁንም መናገር የምንፈልገው ነገር በአክሰስ ሪሊስቴት አ አካውንት ውስጥ ምንም ነገር የለም። ሆኖም አክሰስሪስቴት ከተለያዩ ኮንትራክተሮች፣ ከተለያዩ የሊዝ ባለመብቶች እንዲሁም የተለያዩ ከአክሰስሪስቴት ጋር ሶስተኛ ወገን ሆነው ግንኙነት ያላቸው ገንዘብ ከአክሰስሪስቴት ጋር የተለዋወጡ ድርጅቶች አሉ። የነሱ በአግባቡ የአክሰስሪስቴትን ፍላጎት የማሟላትና ያለማሟላት ጉዳዮች በመንግስት ተጣርቶ ያሟሉት በህጋዊ መንገድ መብታቸው እንዲጠበቅላቸው፣ ያላሟሉት ከአክ የአክሰስ ሪል ስቴት ጋር ግንኙነት ያላቸውና ገንዘብ የወሰዱ ግለሰቦችና ድርጅቶች ደግሞ የአክሰስ ሪል ስቴት ገንዘብን መንግስት በህጋዊ መንገድ ኦዲት አስደርጎ ገንዘቡን ሲያስመልስ አክሰስ ሪል ስቴት ገንዘብ ይኖረዋል። ለቤት ገዢዎች መንቀሳቀሻ የሚሆንና ድርጅቱ የነበረበትን አቋም የሚይዝበትን ሁኔታ መፍጠር ይቻላል በሚል ነው። አክሰስ ሪል ስቴት ሀብት አለው፣ ገንዘብ አለው፣ ንብረት አለው የሚለው እሳቤ እንዲወሰድ የምንፈልገው ለአክሰስ ሪል ስቴት 1.2 ቢሊዮን ብር ከከፈሉ ወደ ደንበኞች 20 ከመቶ በውጭ የሚኖሩ ኢትዮጵያውያን እንደሆኑም የኮሚቴው ሰብሳቢ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ